እኔ ጋር ያሉት መረጃዎች እንደሚያመለክቱት አለመፈታታቸውን ነው። ከቀረበ ምንጭ እንደማቀው እዛው ሪትስ ካርልተን ሆቴል ጉዳያቸው እየታየ መሆኑን ነው። እዚህ ያሉት የእኔ ምንጮች የሚያመለክቱት ሳውዲ አረቢያ ካሰረቻቸው ሁለት መቶ ስምንት ትልልቅ ሰዎች መካከል የተፈታ አለ ወይ? እስካሁን ድረስ ሐሙስ ዕለት ሰባት ሰዎች ተፈቱ የሚል ዜና እንዲህ ወሬ በሶሻል ሚዲያ በዋትሳፕ እና በፌስቡክ ሲራገም ነበር ከሰዓት በኋላ ሰባት ተፈቱ ተብለው ከተዘረዘሩት ውስጥ አልወሊድ ቢንቅላል እና የንጉስ አብደላ ልጅ የነበረው ሚቴይቭ አብደላ የናሽናል ጋርዱ ዋና ኃላፊ የነበረው እና ሌላም የእሱ ወንድሞች ይገኙበታል የሚል በወሬ ደረጃ ነበር። ግን ይፋዊ ከሆኑ የሳውዲ አረቢያ የዜና ምንጮችም ሆኑ ትላልቅ የግል ሚዲያ አረብ ኒውስ፣ ሳውዲ ጋዜጣ፣ አልአረቢያ የመሰሉት ምንም ያሉት ነገር የለም ከውስጥ ምንጮችም እኔ እንዳጣራ ራሁት ስቲል ምንም የተፈታ ሰው አለመኖሩን ነው የሚያመለክተው። ጉዳዩ ዝም ብሎ ቀላል ትንሽ ጉዳይ አይደለም። ከሶስትና አራት ትሪሊየን ዶላር በላይ ተመዝብሏል የሚባልበት ትልቅ ኬዝ ነው። እነዚህ ሰዎች ላለፉት ሶስት አመታት ንጉስ ሰልማን ወደ ስልጣን ወደ ንግስናው ከመጡ ጀምሮ ጠንካራ የሆነ የጸረ ሙስና ኮሚሽን አቋቁመው መረጃዎችን ሲያሰባስብ ነው የኖረው። ሶስት አመት ሙሉ ከሰላሳ ሺህ በላይ ኬዞች ናቸው በዚህ ዙሪያ ያሰባሰበው። እነሱን ሁሉ ይዞ ኬዞቹን እየያዘ ማየት የሚጀመርበት ሁኔታ በቅርቡ ይደረጋል እያለ ነው መግለጫ ሲሰጥ የነበሩት፣ እንጂ የመፍታት ሀሳቡም ያለ አይመስልም። በምን ያክል ጊዜ ሊጠናቀቅ ይችላል? በሳውዲ አረቢያ እንዲህ አይነት ዳኝነቶች፣ እንዲህ አይነት ምርመራዎች፣ እንዲህ አይነት ችሎቶች በምን ያክል ጊዜ ውስጥ ሲጠናቀቁ ታይቷል? በአጭር ጊዜ ሊጠናቀቅ የሚችል ምርመራ ነው በዚህ ወቅት እያደረጉ ያሉት። እኔ ከውስጥ ምንጮች እንደሰማሁት ሳውዲ አረቢያ ላይ ያላቸው ንብረት በማንኛውም ጊዜ በነሱ ቁጥጥር ስር ከነሱ እጅ እንደማይወጣ ያውቁታል። አሁን በአውሮፓና በአሜሪካ በትላልቅ ባንኮች የተቀመጡ ገንዘቦቻቸውን ከነዛ ሀገሮች ጋር ማግኘት በሚችሉበት መንገድ ላይ እየተደራደሩ እንዳሉ የእኔ ምንጮች ገልጸውልኛል። እሱን ተደራድረው የእነዚህ ሰዎች ማገድና በእጃቸው ማድረግ የሚችሉበት ሁኔታ ካለ ዋናው እነዚህ ሰዎች የሚፈልጉት ገንዘባቸው ማስመለስ ነው። ይሄ የዘመድ ጥል አይነት ነገር ነው። አብዛኞቹ የስጋ ዘመዶች ናቸው። አስራ አንዱ ዋና የሚባሉ የልዑላውያን ቤተሰቦች ናቸው። አይነኬ ከሚባሉ ነገሮች መካከል ናቸው። እዚህ ሀገር ላይ የእነዚህ የንጉሳውያን ቤተሰቦችን ልጆችን፣ የስጋ ዘመዶችን መነካካት ነገር ግን ላለፉት ሰላሳ ዓመትና አርባ ዓመት የተመዘበረው ብዙ ስለሆነ አብዛኞቹ እንደሚገልጹት እንደውም አንድ ጸሐፊ እንዳሉት ይሄ ገንዘብ ባይመዘበር ኖሮ ሳውዲ አረቢያ ውስጥ ያሉ የኤሌክትሪክ ቋሚ ምሰሶዎች በሙሉ የወርቅ ማድረግ ይችል ነበር የሚል አገላለጽ ነው የተጠቀሙበት እና በብዙ ሚኒስትር መስሪያ ቤቶች በተለይ በጤና ጥበቃና በትምህርት ሚኒስቴር አካባቢ ብዙ አይነት ምዝበራዎች ብዙ አይነት ህገወጥ ነገሮች መፈጸማቸውን በትክክል የሚገልጹ ሰዎች አሉ። ይህን ይህን ስታይ ነገሩ በግልጽ ከሙስና ጋር የሚገናኝ እንደሆነ ትረዳለ። በዛኛው በኩል ደግሞ ስታየው ወጣቱ ልዑል መሐመድ ቢን ሰልማን አላግባብ ነው ወደ ላይ የመጣው የሚባል ነገር በሰፊው አለ። እዚህ ሀገር ላይ ንጉስ ህጎችን፣ አዋጆችን ቀይሮ የራሱን አዋጅ የማውጣት መብት አለው። ይሄም ልጅ አባቱ ንጉስ ናቸውና ወደ ላይ ሊያመቱት ወደ እሳቸው ጠጋ ሊያደርጉት፣ ሌሎች ህጎችን ተላልፈው ከሱ በፊት መምጣት የነበረባቸውን ሰዎች አልፈው እሱን አመጡት። እሱን አሁን ይሄ ህጋዊ ለማድረግ የሚሰራው ስራ ነው እያሉም የሚያወሩ ቀላል ቁጥር የላቸውም። በሁለቱም መንገድ ግን እነዚህ ሰዎች እስካሁን ድረስ ሁለት መቶ ሰባት ሁለት መቶ ስምንት ሰው በቁጥጥር ስራ ውለዋል። ከአንድ ሺ ሰባት መቶ ሰው በላይ አካውንታቸውን እንዳይንቀሳቀስ አድርጎታል። ሼክ መሀመድ አላሙዲን ከነዚህ ትላልቅ ሰዎች ጋር ነው እስር ላይ የገባው። አርባ ሰባተኛ ደረጃ ላይ ነው የእሱ ክስ ሲጠራ፣ ከላይ ወደ ታች እሳቸው ያሉት አርባ ሰባተኛ ደረጃ ላይ ነው። የእነዚህ ከላይ ያሉትን ክሶች ታይተው እሳቸው ጋር እስኪደርስ ድረስ ጊዜ ይወስዳል በሚዲያዎች እንደተወራው ተለቀው ሄደው ኢትዮጵያ ውስጥ ገብቶ መጣሁላችሁ ሊሉ የሚችሉበት ሁኔታ እንደኔ እንደኔ እጅግ በጣም ጠባብ የሆነ ይመስለኛል፣ እሸቴ።